ናራቲቭ ድርሰት አገሩ በመንግስት ባለስልጣኖች ይመራል። መመራት ለስራው ተጠያቂ የሆነው ዮሐንስ ነው። በአሁኑ ጊዜ በኢትዮጵያ ውስጥ ከ14 በላይ የሚሆኑ ልዩ ልዩ ሚኒስቴሮች ይገኛሉ። ከእነዚህ ሚኒስቴሮች ዋና ዋናዎቹ የውጭ ጉዳይ ሚኒስቴር፣ የገንዘብ ሚኒስቴር፣ የአገር ግዛት ሚኒስቴር፣ የእርሻ ሚኒስቴር፣ የሥራ ሚኒስቴር፣ የንግድ ሚኒስቴር፣ የትምህርትና ሥነ ጥበብ ሚኒስቴር እና ሌሎችም እነዚህን የመሳሰሉት ናቸው። እያንዳንዱ ሚኒስቴር በሚኒስትር ይመራል። ሚኒስትሩ በተሰጠው ሚኒስቴር ውስጥ ለሚሠራው ለማናቸውም ነገር ኃላፊ ነው። በሕግ በተሰጠው ሥልጣን መሠረት ከበታችሁ ያሉትን ሹማምንቶች የሚሾምና የሚሽር እሱ ነው። ከዚህም በላይ ሥልጣናቸውን ለማስፋትና ለመወሰን ሙሉ ችሎታ አለው። ሚኒስትሩ ለሚኒስትሮች ምክር ቤት አባል በመሆኑ በሱ ስልጣን ስር ለሚተዳደረው ሚኒስቴር በጠቅላላ ተጠያቂ ነው። በየጊዜው ለሚፈጸመው ሥራ ዋና ዲሬክተሩ አላፊ ነው። ጥያቄዎች በአሁኑ ጊዜ በኢትዮጵያ ውስጥ ስንት ሚኒስቴሮች ይገኛሉ? አምስቱ ዋና ዋና ሚኒስቴሮች እነማን ናቸው? የንግድ ሚኒስቴር ሥራ ምንድን ነው? እያንዳንዱን ሚኒስቴር የሚመራ ማን ነው? የሚኒስትሩ ሥልጣን ምንድን ነው? የሚኒስትሩን ሥራ ዘርዝር። ለሚኒስትሩ የመሾምና የመሻር ሥልጣን ማን ሰጠው? ሚኒስትሮች ሁሉ ለሚኒስትሮች ምክር ቤት አባል መሆን አለባቸው። የዋና ዲሬክተሩ ሥራ ምንድን ነው? እርስዎ አሁን በየትኛው ሚኒስቴር ውስጥ ይሠራሉ? This is the end of unit 56.